በየዓመቱ ጥር በገባ በሶስተኛው ሰኞ አሜሪካኖች እንደ አውሮፓውያን አቆጣጠር በ1950ዎቹና በ1960 ዎቹ ውስጥ የነበረውን መከፋፈል በመቃወም እንዲሁም ለጥቁሮች እኩልነትና የመመረጥ መብት ሲታገል ህይወቱ ያለፈውን የሲቪሎች መብት መሪ ያከብሩታል። በተለምዶም ኪንግ በህይወት በነበረ ጊዜ የሰራቸውን ስራዎች ለማሰብ ሰዎች የማህበረሰብ አገልግሎት በመስጠት ያከብሩት ነበር። ነገር ግን የኮሮና ቫይረስ ወረርሽኝና በመላው የአሜሪካ ከተሞች ሊፈጠር ይችላል ተብሎ በተሰጋው የፖለቲካ ሁከትና ብጥብጥ ምክንያት የዘንድሮ ክብረ በዓል እንደ ቀድሞ በድምቀት አይከበርም። የዛሬው ቀን እየታሰበ ያለው ተመራጩ የአሜሪካ ፕሬዝዳንት ጆ ባይደን ቃለ መሐላ ከሚፈጽሙበትና ባለፈው ሳምንት የፕሬዝዳንት ዶናልድ ትራምፕ ደጋፊዎች የአሜሪካ ምክር ቤትን ጥሰው በመግባታቸው የአምስት ሰዎች ህይወት በጠፋበት ሁከት ምክንያት ሀያ አምስት ሺህ የአሜሪካ ብሔራዊ ጋርድ ወታደሮች ጥበቃ ከሚያደርጉበት የስልጣን ርክክብ ስነ ስርዓት ሁለት ቀን ቀደም ብሎ ነው። የፌዴራል ባለስልጣናት እንደተናገሩት ከዚያ ሁከት ውስጥ ከተሳተፉት መካከል የነጭ አክራሪዎች ይገኙበታል። ተጨማሪ ሁከቶች በዋሽንግተንና ሌሎች ከተማዎች ሊፈጠሩ እንደሚችሉም አስጠንቅቀዋል። በዚህም ምክንያት የፕሬዝዳንቱ ቃለ መሃላ የሚፈጸምበት ቀን መዳረሻ አንስቶ በዋሽንግተን የሚገኘው ብሔራዊ የመሰብሰቢያ ስፍራ ለሕዝብ ዝግ እንዲሆን ተደርጓል። የከተማዋ የሕዝብ አመላለሻ ትራንስፖርት አገልግሎትም በከፍተኛ ሁኔታ እንዲቀንስ ተደርጓል። በዛሬ ዕለት ማርቲን ሉተር ኪንግን በሚዘክረው በዓል ላይ በዋሽንግተን አንዳንድ አካባቢዎች የማህበረሰብ አገልግሎቶችን የሚሰጡ የተወሰኑ ስራዎችን ቢሰሩም አዘጋጆቹ የኮሮና ቫይረስ ስርጭትን ለመክታት የወጡ ርቀትን የመጠበቅ መመሪያዎችንና ያልተፈቀዱ አካባቢዎችን ታሳቢ ባደረገ መልኩ እንዲሆኑ አድርገዋቸዋል። በቨርጂኒያ ክፍለ ግዛት ሬስተን ከተማ የሚገኙ ነዋሪዎች ደግሞ ሰላሳ ስድስተኛውን የኪንግ መታሰቢያ በዓል አካባቢያቸውን በማጽዳትና በመጠለያዎች ውስጥ ለሚኖሩ ቤት አልባ ሰዎች ምሳ በማዘጋጀት አክብረዋል። ሌሎች ደግሞ ለኪንግ የተዘጋጁ መታሰቢያዎች በድህረ ገጽ አማካኝነት እንዲሆኑ አድርገዋል። በዋሽንግተን የሚገኘው ፎልጀርስ ቲያትር ከኪንግ ንግግሮች የተወሰዱ ንባቦችን ሲያቀርብ የአፍሪካን አሜሪካን ታሪክና ባህል የያዘው ብሔራዊ ሙዚየም ደግሞ በድህረ ገጽ የሚተላለፍ ነጻ የሙዚቃ ኮንሰርት አዘጋጅቷል። ማርቲን ሉተር ኪንግ የተወለደበት የጆርጂያ ክፍለ ግዛት አትላንታ ከተማ የሚገኘውና የተወለደበት መኖሪያ ቤት ያረፈበት ብሔራዊ ፓርክም እንዲሁ በዓሉን በድህረ ገጽ አማካኝነት አክብሯል። ቦታው የኮሮና ቫይረስ ከጀመረበት ከመጋቢት ወር አንስቶ እስካሁን ለሕዝብ ዝግል እንደሆነ ነው። ኪንግ በሕይወት በነበረበት ጊዜ ላካሄዳቸው የሲቪል መብት እንቅስቃሴዎች ስኬት ዋና ቁልፍ መሰረቱ ሰላማዊ ተቃውሞችን ማካሄዱ ነው። ለዚህም ትልቅ አርአያ የሆኑት የህንድ መሪ የነበሩት ማህተመ ጋንዲ እንደሆኑ ኪንግ ተናግሯል። ኪንግ ያካሄዳቸው ሰላማዊ እንቅስቃሴዎች በበርሚንግሃምና አላባማ ፖሊሶች የትምህርት ቤት ተማሪዎች ያደረጉትን ሰልፍ ለመበተን በተጠቀሟቸው ውሻዎችና የእሳት ቱቦዎች ተፈትኗል። በ1965 አላባማ ላይ የተደረገው ሰልፍም ፖሊሶች ባደረሱት ትንኮሳ ምክንያት በደም የታጠበው እሁድ በመባል ይጠራል። ነገር ግን ሰላማዊና ሁከት አልባ እንቅስቃሴ በማድረግ የጸናው ትግል በ1964 ውጤት አግኝቶ ፕሬዚዳንት ሊንከን ጆንሰን የዘር ልዩነትን የሚያወግዝ ሕግ አጽድቀዋል። ኪንግም የኖቤል ሽልማት ተሸላሚ ሆኗል። ኪንግ በ39 ዓመቱ ህይወቱ ያለፈው በ1968 ቴኔሲ ክፍለ ግዛት ሜፊስ ከተማ ውስጥ የጽዳት ሰራተኞች መብትን ለማስከበር በተገኘበት ወቅት በተነሳ ሁከት በመገደሉ ነበር። በሜጋን ዱዘር ለተጠናቀረው ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ።